sport. ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። አርጀንቲናዊው አጥቂና አብራሪውን እንዳሳፈረች የዛሬ 15 ቀን ከራዳር ውጭ ተሰውራ የነበረችው አነስተኛ አውሮፕላን ዛሬ በፈረንሳይና ብሪታንያ መሃል ከባህር ጠለል ስር ተከስክሳ ተገኝታለች። በእንግሊዝ ፕሪምየር ሊግ አርሰናልን ትናንት ጉድ የሰራው ማንቸስተር ሲቲ የሊቨርፑል ግስጋሴ ላይ ተቃርቧል። መሪው ሊቨርፑል ዛሬ ከዌስትሃም ጋር የሚያደርገው ተስተካካይ ግጥሚያ ግን የነጥብ ልዩነቱን ወደ ቀድሞ አምስት ሊመልሰው ይችል ይሆናል። የጀርመን እግር ኳስ ማህበር ዋንጫ ሩብ ፍጻሜ ግጥሚያዎች ነገና ከነገ በስቲያ ይከናወናሉ። በቡንደስሊጋው ባየሚሽን ዳግም ሽንፈት ሲገጥመው መሪው ቦሩሲያ ዶርትሙንድ ነጥብ ጥሏል። በስፔን ላ ሊጋ ባርሴሎና መሪነቱን እንዳስጠበቀ ነው። ሪያል ማድሪድ ከአትሌቲኮ ማድሪድ ስር ሶስተኛ ደረጃ ላይ ይገኛል። በእስያ እግር ኳስ ዋንጫ ፍልሚያ ጃፓን ለኳታር እጅ ሰጥታለች። ከተጨማሪ ዘገባ ጋር አብራችሁን ቆዩም እንደ ጎርጎሪዮሱ አቆጣጠር ከ2015 በፊት እዚህ ግባ የሚባል ቡድን አልነበረም። የኳታር ብሔራዊ የእግር ኳስ ቡድን ስፔናዊው አሰልጣኝ ፌሊክስ ሳንቼዝ ቡድኑን በፈጣን ግስጋሴ ከፍተኛ ማማ ላይ አድርሰውታል። ምናልባት ሀገሪቱ በምታሰናዳው በ2022 የዓለም እግር ኳስ ዋንጫ ከኳታር ቡድን ጋር አብረው ላይሆኑ ይችላሉ። ሆኖም ግን ሳንቼዝ ቡድኑን ከፍ ከፍ በማድረጋቸው ከኳታሮች ልብ መቼም የሚወጡ አይመስልም። I'm oh አርብ እለት የኳታሯ መዲና ዶሃ በደጋፊዎች ደስታና ፈንጠዝያ ደምቃ ነበር ያመሻችውም የፈንጠዝያው ሰበብ ደግሞ እኒሁ ስፔናዊ አሰልጣኝ ፌሊክስ ሳንቼዝ ናቸው። የኳታርን ቡድን መርተው የዓለም ዋንጫ ልምድ ያካበተውን የጃፓን ቡድን ሦስት ለአንድ ድል ነስተው ዋንጫውን ዶሃ ይዘው ሲገቡ መላው ኳታር በፌሽታ ሰክሯል። ፌሊክስ ለድል ያበቁትን ቡድን ሲመሰርቱ ከታች ሀ ብለው ነው። አብዛኞቹ የብሔራዊ ቡድኑ ተጫዋቾች በኳታር እግር ኳስ አካዳሚ ከልጅነታቸው ከዘጠኝ ዓመት ጀምሮ ሲሰለጥኑ የቆዩ ናቸው። ስፔናዊው አሰልጣኝ የኳታርን ቡድን ይዘው የመጀመሪያ ዓለም አቀፍ ድላቸው የተመዘገበው ከአምስት ዓመታት በፊት በ2014 ነበር። እድሜያቸው ከ19 ዓመት በታች ተጫዋቾች በሚሳተፉበት የእስያ ዋንጫም የድል አቦሉን ቀመሱ። እዚያ ግን አረኩም እድሜያቸው ከ23 ዓመት በታች ተጫዋቾች በሚፎካከሩበት ሌላኛው የእስያ እግር ኳስ ፍልሚያ ባለፈው ዓመት ለግማሽ ፍጻሜ ደርሰው ነበር። ዘንድሮ ዋናውን ብሔራዊ ቡድን መርተው አርብ ብለት የእስያን ዋንጫ አስጨብጠው መላ ኳታርን በደስታ አስክሯል። ፌሊክስ የኳታር ቡድን 11ኛው አሰልጣኝ ሆነው ብቅ ካሉበት ጊዜ አንስቶ ግስጋሴያቸው ሁሉ በከፍታ ላይ ነው። Premier በእንግሊዝ ፕሪምየር ሊግ የእግር ኳስ ግጥሚያ መሪው ሊቨርፑል ዛሬ ማታ ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ እጅግ ወሳኝ ነው። ስድሳ አንድ ነጥብ ይዞ የደረጃ ሰንጠረዡን የሚመራው ሊቨርፑል ከማንቸስተር ሲቲ ጋር ያለውን የሁለት ነጥብ ልዩነት ወደ ቀድሞ አምስት ከፍ ለማድረግ በዛሬው ተስተካካይ ጨዋታው ማሸነፍ ይጠበቅበታል። ከስድስት ሳምንት በኋላ ለሊቨርፑል ይሰለፋል ተብሎ የነበረው ተከላካይ ጆ ጎሜዝ በዛሬው ውድድር አይሰለፍም ተብሏል። ከጉዳቱ በማገገም ላይ የሚገኘው ጆ ጎሜዝ ለቡድኑ በቅርቡ የመሰለፉ ነገር አሳሳቢ ነው። የ21 ዓመቱ ተከላካይ ጉዳት የደረሰበት የዛሬ ሁለት ወር ሊቨርፑል በርንሌይን ገጥሞ 3 ለ1 ባሸነፈበት ጨዋታ ነው። ከቀዶ ጥገናው በማገገም ላይ ስለሚገኘው ተከላካይ የሊቨርፑል አሰልጣኝ ዮርገን ክሎፕ ሲናገሩ፣ ለወጣቱም ሆነ ለእኛ ቅስም ሰባሪ ነው፣ ከጉዳቱ በፊት በድንቅ ይዞታ ላይ ነበርና ብሏል። ሊቨርፑል በዛሬው ጨዋታ ብዙም ስጋት እንደማይገባው የተ ተፋላሚው ቡድን አሰልጣኝ ተናግሯል። ቺሊያዊው የዌስትሃም ዩናይትድ አሰልጣኝ ማኑኤል ፔሌግሬኒ ሊቨርፑል ከሀገር ውስጥ ሌሎች ውድድሮች በጊዜ መሰናበቱ ፕሪሚየር ሊግና ሻምፒዮንስ ሊግ ላይ ብቻ እንዲያተኩር ረድቶታል ብሏል። በ24 ግጥሚያዎች 61 ነጥብ ይዞ በፕሪምየር ሊጉ የደረጃ ሰንጠረዥ አናት ላይ የሚገኘው ሊቨርፑል የዛሬውን ጨዋታ አሸንፎ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲን በአምስት ነጥብ መራቅ ይችላል ሲሉ የዌስትሃም ዩናይትድ አሰልጣኝ መስክሯል። ሊቨርፑሎች እንደ ጎርጎሮሳውያን አቆጣጠር ከ1990 ወዲህ የመጀመሪያቸው የሚሆነውን የፕሪምየር ሊግ ዋንጫ በእጃቸው ለማስገባት በጠንካራ የማሸነፍ መንፈስ ውስጥ ናቸው ብሏል። የኤርገን ክሎፕ ሊቨርፑል ከሊግ ዋንጫና ኤፍ ኤ ካፕ ውድድሮች በጊዜ መሰናበቱ ዘንድሮ ትኩረቱ ፕሪምየር ሊግና ሻምፒዮንስ ሊግ ላይ ብቻ ነው። በአንጻሩ ተፎካካሪው ማንቸስተር ሲቲ ሊቨርፑል በተዋቸው ውድድሮች ላይ መሳተፉ ለቡድኑ ጫናውን ከፍ ያደርግበታል። አራት ፉክክሮች ውስጥ ከገባ ቡድን ጋር ሲነጻጸር በሁለት ውድድሮች ብቻ ለሚሳተፈው ቡድን ይበልጥ ቀላል ነው ብሏል አሰልጣኝ ሊቨርፑልና ማንቸስተር ሲቲን በማነጻጸር ማንቸስተር ሲቲ በሊግ ዋንጫ ውድድር ተሳታፊ ከመሆኑ ባሻገር በኤፌ ካፕ ግጥሚያ ወደ ግማሽ ፍጻሜ ካለፈ ቡድኑ በፕሪምየር ሊግ ግጥሚያ ላይ የሚኖረው ጫና ከፍ እያለ ነው የሚሄደው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ባለፈው ግጥሚያ በኒውካስል መሸነፋቸው ከፕሪምየር ሊጉ ፉክክር ያስወጣናል ሲሉ ፈርተው እንደነበር አልሸሸጉም። ሆኖም ትናንት አርሰናልን ሶስት ለአንድ መቅጣታቸው ግን ቡድናቸው ማቀፋቸውን ዋንጫ ወደ ማደን ፉክክሩ ዳግም መልሶታል። አሁን የሁለት ነጥብ ልዩነት ላይ ነን። ያም በመሆኑ የደረጃ ሰንጠረጁ ላይ ብዙ ማፍጠት አይጠበቅብንም ብሏል የማንቸስተር ሲቲው አሰልጣኝ። ዌስትሃም ዩናይትድ ሊቨርፑልን ቢያሸንፍ ምርጫችን እንደሆነ መካድ አልችልም፣ ግን ደግሞ ሊቨርፑሎችም አርሰናል እንዲያሸንፈን ሳይመርጡ አልቀሩም ሲሉ ፔፕ ጓርዲዮላ ሊቨርፑል እንዲሸነፍ ምኞታቸውን ገልጧል። የዛሬው ማታ ውጤት ምንም ሆነ ምን በደረጃ ሰንጠረጁ ዘጠነኛ ላይ ከሚገኘው ኤቨርተን ጋር ረቡዕ ዕለት የሚያደርጉት ቀጣይ ጨዋታቸው የዋንጫ ፉክክሩ ቅርጽን መቀየሩ አይቀርም ። ቅዳሜ ዕለት ኒውካስልን አንድ ለዜሮ ያሸነፈው ቶትናም በ57 ነጥብ ሶስተኛ ደረጃ ላይ ይገኛል። ቅዳሜ ማታ ሁደርስፊልድን አምስት ለዜሮ ያሸማቅቀው ቼልሲ 50 ነጥብ ይዞ ደረጃው አራተኛ ነው። ማንቸስተር ዩናይትድ በሁለት ነጥብ ዝቅ ብሎ ይከተሏል። ማንቸስተር ዩናይትድ ትናንት ላይስተር ሲቲን ያሸነፈበት አንድ ለዜሮ ውጤቱ ተደምሮ እስካሁን ቡድኑ በአሰልጣኝ ኦሌ ጉነር በጊዜያዊነት ከተያዘ ጀምሮ በአስር ጨዋታዎች የሚረታው ጠፍቷል። Bundesliga. በቅዳሜ ዕለት በባየር ሊቨርኩስን 3 ለ1 ሽንፈት የገጠመው ባየር ሚንሽን ወሳኝ ግብ ጠባቂው ከጉዳቱ አሁንም አላገገመም። ግብ ጠባቂው ማኑኤል ኖየር በደረሰበት የቀኝ አውራ ጣት ጉዳት ረቡዕ ዕለት ከኤርታ ቤርሊን ጋር ለሚኖረው የጀርመን እግር ኳስ ማህበር ግጥሚያ አይሰለፍም። ባየር ሚንሽን በሻምፒዮንስ ሊግ 16 ቡድኖች ፍልሚያ የዛሬ 15 ቀን ከሊቨርፑል ጋር ለሚያደርገው ግጥሚያ ግን ምናልባት ሙሉ ለሙሉ ድኖ ሊሰለፍ ይችል ይሆናል ተብሏል። ተደጋጋሚ ሽንፈት የገጠመው ባየር ሚንሽን ቡድን በጀርመን ቡንደስሊጋ የደረጃ ሰንጠረዥ ሶስተኛ ነው። ሁለተኛ ደረጃ ላይ ከሚገኘው ቦሩሲያ ሚንሽንግላድባ ጋር እኩል 42 ነጥብ ይዞ ግብ ክፍያ ግን ይበለጣል። 49 ነጥብ ይዞ መሪነቱን አሁን የሚያስጠበቀው ቦሩሲያ ዶርትሙንድ ቅዳሜ ዕለት ከአይንትራክት ፍራንክፎርት ጋር ተጋጥሞ ነጥብ በመጣሉ በ9 ነጥብ ርቆ ለመምራት የነበረውን እድል አምክኗል። ቦሩሲያ ዶርትሙንድ በነገው የጀርመን እግር ኳስ ማህበር ግጥሚያ ቬርደር ብሬመንን ድል አድርጎ ይበልጥ ይነ ይነቃቃል ተብሎ ተገምቷል። ነገና ከነገ በስቲያ 16 ቡድኖች ለጀርመን እግር ኳስ ማህበር ይፋለማሉ። ላሊጋ በስፔን ላሊጋ በ6 ነጥብ ርቀት ባርሴሎና የደረጃ ሰንጠረዡን እየመራ ይገኛል። ዋነኛ ተፎካካሪው ሪያል ማድሪድ ትናንት አላቬስን 3 ለ0 ድል ቢነሳም 50 ነጥብ ከሰበሰበው ባርሴሎና በ8 ነጥብ ተበልጦ ሦስተኛ ደረጃ ላይ ይገኛል። የሁለተኛ ደረጃውን አትሌቲኮ ማድሪድ በ44 ነጥብ ተቆናጥቷል። በሳምንቱ እጅግ አሳዛኝ የእግር ኳስ ዜና የካርዲፉ የ28 ዓመት ወጣት እግር ኳስ ተጫዋችና አብራሪውን አሳፍራ የዛሬ 15 ቀን ከራዳር እይታ የተሰወረችው የግል አውሮፕላን ባህር ውስጥ ተከስክሳ መገኘቷ ነው። ለፈረንሳዩ ናንቴ ቡድን ይጫወት የነበረው አርጀንቲናዊው አጥቂ ኤሚሊያኖ ራውል ሳላ ተሳፍሮባት የነበረችው ማሊቡ ኤን 264 ዲቢ አነስተኛ አውሮፕላን ደብዛዋ የጠፋው ሰኞ ጥር 13 ቀን 2011 ዓ.ም ወደ እንግሊዙ ካርዲፍ ቡድን ሲያቀና ነበር። አርጀንቲናዊ አትቂና የ59 ዓመቱ አውሮፕላን አብራሪ ኢቦትሰን ምናልባት በሕይወት ይገኙ ይሆናል በሚል የነበረው የባህር ላይ አሰሳ ሰዎቹ የመገኘታቸው ተስፋ በመመናመኑ የተቋረጠው ከአራት ቀናት ፍለጋ በኋላ ሐሙስ ቀን ነበር። ተስፋ ያልቆረጠችው የሳላ እህት ሮሚና ግን ፍለጋው በግል እንዲቀጥል ለማስቻል ትናንት የገንዘብ ማሰባሰብ ዘመቻ አስጀምራ 371 ሺህ ዩሮ ደርሳ ነበር። ዳቪድ ሚረንስን የተባሉ የጠፉ አውሮፕላኖችን አፍላ ላጊ የግል ኩባንያ ሰራተኛ ለሳላ እህት በማዘን በፍለጋው ተባብረው የአውሮፕላኗ ስብርባሪን በሁለት ሰዓት አሰሳ ማግኘት ችሏል። ያቺ ልጅ እርዳታ እንደሚያስፈልጋት ስለተሰማኝ ነው የተባበርኳ፣ ሲሉም ቃለ መጠይቅ ላደረገላቸው ፎር ኤስ ሬዲዮ ተናግሯል። የአውሮፕላኑን ስባሪ ያገኙትም ከባህር ጠለል በታች 63 ሜትር ርቀት ላይ መሆኑን ገልጧል። ሳላ ለካርዲፍ የፈረመው በቡድኑ ታሪክ ክብረ ወሰን በሚባል የ15 ሚሊዮን ፓውንድ ክፍያ ነበር። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሽነኝ መልካም ጊዜ ጥናሽጥልኝ